ዩናይትድ ስቴትስ በአፍሪካ የደህንነት አደጋ የደቀነውን ዓለም አቀፍ ሽብር ጉዳይ እያጤኑ የምክር ቤት አባላት በአገሮቹ ያለውን የሰብአዊ መብት አያያዝና መሪዎች በአስተዳደር ሥልጣናቸው ከለላ የሚፈጽሟቸውን ጥሰቶች እንዳታይ ወይም እንድታልፍ አድርጓታል ሲሉ ስጋታቸውን ገለጡ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለምክር ቤቱ የውጭ ጉዳዮች ኮሚቴ በበኩላቸው ከትላንት በስቲያ በሰጡት የምስክርነት ቃል አገሮቹ አለባቸው ስላሉት እጅግ አሳሳቢ ተጋላጭነትና እንዲሁም አፋጣኝ ትኩረት ይሻል ስላሉት የአቅም ክፍተት አብራርተዋል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። አሸባሪ ቡድኖች በቀጥታ ገንዘብ በመስጠት ተዋጊዎችን እንደሚመለምሉ ያስረዱት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቶማስ ግሪንፊልድ ያን ለመቋቋም መንግስታቱ በምትኩ የትምህርትና የሙያ ክህሎቶችን ስልጠና እድሎች ለመፍጠር ያላቸውን አቅርቦትና አቅም ሙሉ በሙሉ መጠቀም አለባቸው ነው ያሉት። ዋናውም የዩናይትድ ስቴትስ ትኩረት የተባሉትን እድሎች በነኚህ ሀገሮች ውስጥ ለመፍጠር የተያዘውን ጥረት ለታለምለት ዓላማ ማብቃቱ ላይ ነው። በዚህም ሳቢያ ዩናይትድ ስቴትስ መንግስታቱ በዓለም አቀፉ የጸረ ሽብር ዘመቻ ሁነኛ አጋር እስከሆኑ ድረስ በሰብአዊ መብት ከበሬታ ላይ ለሚሰነዝሩት ጥቃት እና ለሚታዩትም የአስተዳደር ብልሽቶች ይለፍ እየሰጠች ነው ሲሉ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ከፍተኛ አመራር አባል ሴናተር ቤን ካርዲን ስጋታቸውን ገልጠዋል። ለምሳሌ በኢትዮጵያ ባካሄዱት የፓርላማ አባላት ምርጫ አንድም እንኳ የተቃዋሚ ፓርቲ አባል ለሸንጎ አባልነት አልበቃም። በሌላ በኩል የጸጥታ ኃይሎች በወሰዱት የኃይል እርምጃ በመቶዎች የተቆጠሩ ዜጎች ተገድለዋል። በቻድ ለፕሬዝዳንቱ ድምጻቸውን ባለመስጠታቸው ብቻ በርካታ የጦር ሰራዊቱ አዛዦች ዘብጥያ ወርደዋል። በሶማሊያ ሕፃናት ለስለላ ሥራ መሰማራታቸውን የሚጠቁሙ ዘገባዎች ይፋ ሆነዋል። በናይጄሪያና እና በኬንያም ሕገወጥ ግድያዎች በጦር ሠራዊቱ ተፈጽመዋል። ይሁንና አሜሪካ ለዚህ ተገቢውን ምላሽ ስትሰጥ አላየሁም። ቀደም ብለው በዘረዘሯቸው በጸጥታ ኃይሎችና በመንግስታት የሰብአዊ መብቶች ተጥሰው የተገኙባቸውን ሁኔታዎች በሙሉ በቀጥታ እናወግዛለን። እነኚህ የመሰረታዊ እሴቶቻችን አካል መሆናቸውንና የሚያሳስቡን መሆኑንም ግልጽ እናደርግላቸዋለን፣ ያሉት ረዳት የውጭ ጉዳይ ሚኒስትሯ፣ በትይዩ አገሮቹ ዓለም አቀፍ ሽብርተኝነትን ለመዋጋት በያዙት ጥረት ግን አጋሮቻችንን ለመርዳት የገባነውን ቃል አናጥፍም ብለዋል። We መስመር አስምረን በሰብአዊ መብት አያያዛችሁ ምክንያት በጸረ ሽብር ዘመቻው ከናንተ ጋር አብረን አንሰራም አንላቸው። ነገር ግን የሰባዊ መብትንና የሲቪል መብት ነጻነቶችን እንዲያከብሩ ግፊት ለማድረግ እንጠቀምበታለን። የውጭ ጉዳዮች ኮሚቴው ከትላንት በስቲያ በሰማው በዚህ የምስክርነት ቃል ስነ ስርዓት ላይ በተመሳሳይ ስጋታቸውን የገለጡት ሌላው የምክር ቤት አባል የማሳቹ ሴት ክፍለ ግዛቱ ሴናተር ኤድዋርድ ማርኬ ናቸው። የናይጄሪያ ሕዝብ እጅግ የበረታ አስተዳደርና የሙስና ችግሮች ገጥሞ ሳለ ዩናይትድ ስቴትስ ግን ቦኮ ሃራምን ለመዋጋት የታቀዱ መሆናቸው የተነገረ ሀያ ዘጠኝ ሱፐር ቱናኮ ተዋጊ አውሮፕላኖችን ለአቡጃ ልትሸጥ ነው ሲሉ የተቹት ማርኬ አያይዘውም የናይጄሪያ ጦር ሰራዊት በአሁኑም አስተዳደር ማብቂያ ያልተበጀለት ረዥም ዓመታት የዘለቀ የሰብአዊ መብቶችን የመጣስ ታሪክ ያለው ነው ብለዋል። ባለፈው ወር አሉ የማሳቹሴትስ ክፍለ ግዛቱ እንደ ራሴ አምነስቲ ኢንተርናሽናል ባለፈው የሚያዝያ ወር ይፋ ባደረገው ዘገባው እንዳመለከተው በታኅሳስ ወር ብቻ በዚያች አገር ከአናሳው ሺዓ እምነት ተከታይ ወገን የሆኑ በመቶዎች የተቆጠሩ ዜጎች በመንግሥት ኃይሎች ተገድለዋል ሲሉ ጠንከር ያለ ትችት ሰንዝረዋል። የውጭ ጉዳይ ሚኒስትሯ በበኩላቸው ሲመልሱ ናይጄሪያ ባለፈው ዓመት ኮብራ አጥቂ ሄሊኮፕተሮችን ከዩናይት ስቴትስ ለመግዛት ያቀረበችውን ጥያቄ ለግልጋሎት ስለሚውሉበት መንገድና በማህበረሰቡ ላይም ሊያሳድሩ ስለሚችሉት አንድምታ ባደረብን ስጋት ሳቢያ ዋሽንግተን ጥያቄውን ውድቅ አድርጋለች ብለዋል። ነገር ግን አቀራረቡ ዘርፈ ብዙ መሆን አለበት ሲሉም ቶማስ ግሪንፊልድ በአንድ መንገድ ብቻ የለም ለሚለው አስተሳሰብ አጽንኦት ሰጥተዋል። ክሪስቶፈር ፎሚዮኖ በሥነ ሥርዓቱ የምስክርነት ቃል እንዲሰጡ ከተጋበዙ ተናጋሪዎች አንዱ ናቸው። በዓለም ዙሪያ በዜጎች ተሳትፎ ተጠያቂነትና ግልጽ አሰራርን ተግባራዊ በማድረግ ዲሞክራሲን ለማጠናከር የሚንቀሳቀሰው የዩናይት ስቴትሱ የፖሊሲ ተቋም በእንግሊዘኛው ምህጻረ ቃል ኤንዲአይ ከፍተኛ አማካሪና የማዕከላዊና የምዕራብ አፍሪካ ፕሮግራሞች ዲሬክተር ናቸው። ዛሬ ከሰሐራ በስተደቡብ በሚገኙ አገሮች የምናያቸው አሸባሪዎች ከሃይማኖታዊ ጉዳዮች ጋር በእጅጉ የተሳሰሩ አስተሳሰቦችን ያነገቡ ቢሆንም የመንግስታት መዳከምም ለችግሩ መባባስ ይልቁንም ደግሞ አሸባሪነት ስር እንዲሰድ አመቺ ሁኔታ ፈጥረዋል ባይናቸው። ምሳሌ ያሏቸውንም ይዘረዝራሉ። ዌን ኤ ስቴት ኮላፕስ አዝ ዋዝ ዘ ኬዝ ዊዝ ሶማሊያ ፕራየር ቱ ኢመርጀንስ ኦፍ አልሸባብ አልሻባብ ከመፈጠሩ በፊት በሶማሊያ በተከሰተው አይነት መንግስታት ሲፈርሱ ወይም በሰሜናዊ ማሊ እንደሆነው መጠነ ሰፊ በመንግስት የማይተዳደር ግዛት ሲፈጠር አሊያም በሰሜን ምስራቅ ናይጄሪያ እንደሆነው መንግስት ለዜጎች ነጻነት፣ ንብረት የማፍራት ዕድልና ትርጉም ያለው መሠረታዊ ሕይወት መምራት የሚያስችል ሁኔታ መፍጠር ሲሳነው በመንግስትና በዜጎች መካከል ያለው የማኅበራዊ ውል ወይም ግድግዳ ይናዳል። ዩናይትድ ስቴትስ የመንግስታቱን አቅም ለማጠናከር የታለሙ ፕሮጀክቶችን ብትወጥንም የሚሊዮኖችን ሕይወት ለማሻሻል የታቀዱትን ግዙፍ ፕሮግራሞች ለማስፈጸም በሚንቀሳቀሱ ልዩ ልዩ ድርጅቶች መካከል የቅንጅት ድክመት መስተዋሉ ነው የተዘገበው። አብላጫውን የዩናይትድ ስቴትስ ዓለም አቀፍ የተራድኦ ፕሮግራም በሚያካሂዳቸው የህዝብ ጤና አጠባበቅ ፕሮጀክቶች። የልማት ስራዎች ስልጠናና እንዲሁም በውጭ ጉዳይ ሚኒስቴር ስር በሚከናወኑ የሰላም ተልእኮዎችና ሌሎች በብዙ ቢሊዮኖች የሚሰላ ገንዘብ እናወጣለን ሲሉ ለአሜሪካ ድምፅ አስተያየት የሰጡት ሴናተር ክሪስ ኩንስ ናቸው። የአፍሪካን ጦር ሰራዊት ለማጠናከር የዩናይት ስቴትስ መከላከያ ሚኒስቴር በጸረ ሽብር ዘመቻው ከሚሳተፉ አጋሮች ጋር ባለው ትብብር የተሻለ ስራ እንደምንሰራም አምናለሁ ብለዋል። በመጪዎቹ ዓመታት በተሻለ ቅንጅት እንሰራለን ያሉት ሴናተር ኩንስ አገሮች ሽብርን ለመዋጋት ጥረት በማድረግ ላይ ባሉበት በአሁኑ ወቅት የሚቃጡባቸው ጥቃቶች በምጣኔ ሀብት ይዞታቸው ላይም ከፍተኛ ተጽዕኖ እያሳደረ መሆኑ ተዘግቧል።